የፖለቲካ ሳይንስ ምሁሩን ዶክተር ጌታቸው መታፈሪያ ላስቀድም በሜሪላንድ ክፍለ ግዛት ሞርጋን ስቴት ዩኒቨርሲቲ ያስተምራሉ ፕሮፌሰር ጌታቸው በመጀመሪያ ለአድማጮች ግንዛቤ እንዲያስጨብጡልኝ የምፈልገው ይሄ ትናንት እነርሱ ሚድተርም የሚሉት መሀል ላይ የሚካሄደው ምርጫ ምን ማለት እንደሆነና ጥቅሙን ነው በዚህ ብንጀምር እሺ በጣም ጥሩ እንግዲህ ይህ ሚድተርም ኢሌክሽን ወይንም መካከለኛው ምርጫ የሚባለው ከፕሬዚዳንቱ ምርጫ ነው የሚጀምረው። አንደኛ ይህ ፕሬዚዳንት ለአራት ዓመት ነው የሚመረጠው። በአራት ዓመት ቆይታ ውስጥ በመጀመሪያው ሁለት ዓመት ከዛም ቀጥሎ በሁለተኛው ዓመት እንደዚሁ የሚካሄድ ምርጫ ነው። ይህ ምርጫ የመካከለኛው የፕሬዚዳንቱ ዘመን ምርጫ አንዳንድ አበይት ጉዳዮችን ይፈጽማል። ይሄውም ደግሞ በየግዛቶቹ የበታች አካል ሀውስ የሚባሉትን ይመርጣል። እንደዚሁም ደግሞ የበላይ አካሉን የሕግ መወሰኛ ከመቶ ውስጥ ወደ ሰላሳ ሶስቱ የሚሆኑ ይመረጣሉ። በዚህ ምርጫ ውስጥ እንደዚሁ ከአምሳ ግዛቶች ውስጥ ወደ ሰላሳ አራት የሚሆኑ የግዛት አስተዳዳሪዎች ወይም ገቨርነሮች ይመረጣሉ። ይህ እንግዲህ በዛ መልኩ ነው የሚታየው። እያንዳንዱም ደግሞ ስቴት ወይንም ክፍለ ሀገር የየራሱን አግረገዥ ይመርጣል ከንቲባ ዳኞችን ፖሊስ አዛዦችን ይመርጣል በዛም ላይም ደግሞ አንገብጋቢ የሆኑ የሎካል ወይም ደግሞ የዛው አካባቢ ጥያቄዎች ተነስተው እዛ ላይ ህዝቡ ምርጫ ወይም ደግሞ ድምጽ ይሰጡበታል እና ሁሉም ህዝብ ለማሳተፍ የተደረገ ሂደት ነው ይሄኛው ወደ ትላንቱ ምርጫና ውጤቱ እንለፍ የሪፐብሊካን ፓርቲው አስፈላጊውን ድምጽ በማግኘት በምክር ቤቱ ሁለቱንም ማለትም የተወካዮቹን ምክር ቤትና ሴኔቱን ተቆጣጥሯል። ይህ ውጤት ከምን ተገኘ ይላሉ። ይህ ውጤት እንግዲህ አንደኛ የተገኘው ለምሳሌ አንድ ሰው ሲፎካከር ወይንም ለአንድ ክፍል ሲፎካከር አንተ ከፕሬዚዳንት ኦባማ ጋር የመረጥክ ነህ እየተባለ ከፕሬዚዳንት ኦባማ ጋር ያለውን ቁርኝነት የፖሊሲ ቁርኝነት በዛ ላይ እንደ ኃጢአት እየታየ ከፕሬዚዳንቱ ለማሸሽ እየተፈለገ ይህ ፕሬዚዳንት በሀገራችን ላይ የኢኮኖሚ ውጥቀት አምስቶብናል የውስጥም የሀገርም ችግር ብናል እና ከዛ ጋር የተቀራረበ ሰው መጥፎ ነው በማለት በዛ በመጥፎ አይነት እየታየ የፕሬዚዳንቱ እንዲያውም ቶክሲክ ነው የሚሉት። ቶክሲክ እንዲያው አደገኛ ሰው ነው በማለት በዛ ምክንያት ነው እንግዲህ ብዙዎቹ የጥላቻ የማስፈራሪያ ነው እንጂ ጥርት ያለ አጀንዳ አውጥተው የተፎካከሩበት አይደለም። ፕሬዚደንት ባራክ ኦባማ ከእንግዲህ በስልጣን ላይ የሚቆዩት ለመጮቹ ሁለት ዓመታት ብቻ ነው እና የሪፐብሊካን ፓርቲው በምክር ቤቱ አብላጫውን መቀመጫ ማግኘት በፖሊሲዎቻቸው ላይ ምን አይነት ተጽዕኖ ሊያሳድር ይችላል? እስካሁን ያስገኟቸው ድሎች ካሉም እነርሱንም ጨምሮ ማለቴ ነው፣ እንደ ጤና ጥበቃን የመሳሰሉት ይጠቀሳሉ። እንግዲህ እስካሁን ድረስ እንግዲህ የሚናገሩት የፕሬዚዳንት ኦባማን እስካሁን ድረስ የተገኙትን ድሎች የዚህ የጤናንም የታክስ ሁኔታ እነዚህ እነዚህ የመሳሰሉትን እሱን ለመሻር ለመናድ ነው እና ያንን በሚያደርጉበት ጊዜ ደግሞ ጠንክር ጠንክር ያሉ የፕሬዚዳንት ኦባማ እምነት እምነትን የሳቡ ፖሊሲዎችን ያንን ከተቃወሙ ያው፣ ድምፅን በድምፅ መሻር ወይም ቪቶ ፓወር ስላለው ያንን እየተጠቀመ የበላይነትን ሊያገኝ ይችላል። ግን በሌላ መንገድ ደግሞ አገር ስለሚመሩ እነኚህ ሪፐብሊካኖቹም ዴሞክራቶቹም የአገር ሕልውና ማስጠበቅ ስላለባቸው ምናልባት የፉክክር ሳይሆን የመተጋገዝና የመደማመጥን ፖሊሲ እያራምዳሉ ተብሎ ይጠበቃል። እንግዲህ ውጤቱ እንግዲህ ወደፊት እናየዋለን ማለት ነው ሂደቱን። ሌላው እንግዲህ ሁልጊዜ የምናነሳው ጥያቄ ይህ ምርጫና ውጤቱ በሌሎች ሀገሮች ላይ በተለይም ኢትዮጵያን አስመልክቶ ምን ፋይዳ ይኖረዋል፣ ምንስ ነው አገሮች ከአሜሪካው ምርጫ ሊማሩ የሚችሉት የሚለው ነው። ያንም በተመለከተ እንግዲህ ማንኛውም አገር የራሱን አገራዊ ጥቅም ነው የሚከተለው፣ ናሽናል ኢንትረስት። ሁሉንም ነገር የሚያውት ከራሳቸው ጥቅም ነው። ነገር ግን የውጭ ሀገሮች ሊማሩ የሚችሉት የአሜሪካ ሀገር የፖለቲካ ሂደት አመራረጥ ዘይቤ ሁሉ እውነተኛ እንጂ የስሙላ ፖለቲካ እንዳልሆነ፣ ግልጥነት ያለበት እንደሆነ፣ መደማመጥ እንዳለበት ያንን ነው የሚያሳየው። የሌሎቹ ሀገሮች ደግሞ ድክመትና ሽንፈትም ይህ ነው የፖለቲካ ሂደታቸው ግልጥነት የሌለው አንድን አካል ብቻ አንድን ሰው ብቻ የተመርኮዘው የሚሄዱ ነው እንጂ ፖሊሲ ያልሆነ ለአገር ሕልውና ምን ይጠቅማል የሚል ሳይሆን የራስን ጥቅም የጊዜውን ጥቅም ብቻ ነው እንጂ የወደፊቱን ጥቅም ከሚዛን ውስጥ የማያገባ ነው። በሌላ በኩል ደግሞ ፎሬን ፖሊሲን በተመለከተ መሰልቸትም ይኖራል። በተለይ አሁን ሪፐብሊካኖቹ በሚወጡበት ጊዜ ለፎሬን ፖሊሲ የሚወጣ ገንዘብ ፎሬን አሲስተንስ፣ የውጭ መንግስትን ለመርዳት የውጭ ሀገሮችን ለመርዳት የሚወጣውን ገንዘብ መቀነስ አለብን፣ ምክንያቱም እኛ ሀገራችን ውስጥ ያለውን የኢኮኖሚ ችግር መወጣት አለብን ከሚል አንጻር ወደ ውጭ የሚላከውን እርዳታ ሊቀንሱ ይችላሉ። ምክንያቱም አንደኛው ምርጫ አንገብጋቢ ጥያቄ በዚህ ምርጫ ላይ የኢኮኖሚ ሁኔታ ነው። አሜሪካ ውስጥ ያለው የኢኮኖሚ ሁኔታ የተዳከመ እንደሆነ ደግሞም እንደምናየው የዓለም ሁኔታ በተለይ በአውሮፓ ውስጥ ያለው ኢኮኖሚ እየተዳከመ እንደሚሄድ ያም ደግሞ ውሎ አድሮ አሜሪካን እንደሚጎዳ ያ ነው በብዛት ህዝቡ ሀሳብ ውስጥ የከተተው። የዚህን የኢኮኖሚ ውጥቀት እንዴት አድርገን እንወጣለን ከፍቶ የሚመጣውን ደግሞ የኢኮኖሚ ውጥቀት እና ዝቅጠት እንዴት አድርገን እናሸንፈዋለን እንወጠዋለን የሚል ነው። በዚያ ምክንያት በዚህ ሁኔታ የፎሬን ፖሊሲው ሁልጊዜ ተደማጭነትንና ተወዳጅነትን አይኖረውም። እና በዛ አይነቱ ነው የሚታየው። ዶክተር ጌታቸው መታፈሪያ እዚህ በዩናይት ስቴትስ ሜሪላንድ ክፍለ ግዛት ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ከባለሙያ ፖለቲካዊ ትንተና ወደ መራጮች አስተያየት እንለፍ። ከጊዜ አንጻር የአንድ ሰው ብቻ አስተያየት ይሆናል የሚኖረኝ። በቨርጂኒያ ክፍለ ግዛት አሌክሳንድሪያ ነዋሪ አቶ ኤርሚያስ ተፈራ አስተያየታቸውን ባጭሩ አጠቃለዋል። የሚካሄደው ምርጫ ማርክ ወርነርና የሚባል ዴሞክራትና ኤድ ገለስት የሚባሉ ሪፐብሊካን ነበር። የኔ ድጋፍ ለማርክ ወርነር ነበረ። ማርክ ወርነር በትልቅ ብልጫ ያሸንፋል ተብሎ ተጠብቆ ነበር። ነገር ግን ምርጫው በትልቅ ልዩነት ሳይሆን በጣም በትንሽ ልዩነት ስለነበረ ሌሊቱን ሙሉ ቁጭ ብለን ስንጠብቅ አድረናል። በጣም ደስ የሚለው ሁሉም አሸናፊም፣ ተሸናፊም ነገሩ ካለቀው በኋላ በጥሩ ሁኔታ ነው ያለቀው። ጋባቸው አርባ ዘጠኝ ፐርሰንት ለአርባ ስምንት ፐርሰንት ሆነው ነው ያለቀው። ቨርጂኒያ ውስጥ ከሁለት ሚሊዮን ህዝብ በላይ ቮት አድርጓል። ፕሮፌሰር ሞሐመድ ጣሂሮ ቴክሳስ ግዛት ውስጥ ለዩናይትድ ስቴትስ የህግ መወሰኛው ምክር ቤት በግላቸው መወዳደራቸውን ትላንት አስተዋውቀናል። ፕሮፌሰር መሐመድ ሞክረዋል፣ ግን አላሸነፉም። ይሄ ተስፋ ያስቆርጣል ወይስ ሌላ ሙከራ ያደርጋሉ? ውጤቱንስ እንዴት ተቀበሉት? ከራሳቸው እንስማ? ውጤቱ እንግዲህ የህዝብ ውሳኔ ነው። ተቀብለ ነዋል በጸጋ ነው የተቀበልኩት። ሴኔተር ጃን ኮነንን ትናንት ማታ ደውዬለት እንኳን ደስ አለህ ብዬ ዋለው እና ተቀብለ ነዋል ተስፋ የሚያስቆርጥ አይደለም። ስንገባበትም ከባድ መሆኑን አውቅን ነው የገባንበት እና ለወደፊት እንግዲህ የሚቀጥለው የቴክሳስ ሴኔት ሬስ በአራት አመት ውስጥ ነው የሴኔተር ቴድ ክሩዝ በርጩማ በአራት አመት ለውድድር ይቀርባልና ያንን እያሰብኩበት ነው። ውሳኔ ላይ አልደረሱ። ከዚህ የመጀመሪያቸው ከሆነው ምርጫስ ምን ተማሩ? ለቴክሳሱ ተወዳዳሪ ፕሮፌሰር መሐመድ ጣሄሮ ያስከተልኩት ጥያቄ ነበር። አሁን ምርጫ የተማርኩት አንደኛ አንደኛ የገንዘብ አስፈላጊነት በፊትም እናውቀዋለን፣ ግን እዚህ ውስጥ ገብቼ ይበልጥ ጎልቶ እየታየኝ አንዱ እሱ ነው። ብዙ ገንዘብ ያስፈልጋል። ራስን ማስታወቅ ቴሌቪዥን ላይ፣ በጋዜጣ ኢንተርኔት ላይ እና ገንዘብ ትልቅ ሚና ይጫወታል። ሌላው ደግሞ ድርጅት ነው ኦርጋኒዜሽን። እና ዲሞክራትና ሪፐብሊካኖች ፓርቲያቸው ድርጅት ስለሆነ ራሱ መዋቅር አላቸው እና እኛ ደግሞ ከስር ገና አንድ ብለን ነው የጀመርነው እና ሁለተኛ የተማርኩት ነገር ድርጅት በጣም አስፈላጊ መሆኑን ሁለቱ በጣም በጣም ቁልፍ ናቸው። እንግዲህ ሌላው ደግሞ መልእክትህ ነው። መልእክትህ ቆንጆ ከሆነ የቴክሳስ ህዝብ ጥሩ ህዝብ ነው እና ኦፕን ማይንድ አላቸው። የተሸነፍኩትም ለዚህ ነው ለዚህ ነው የሚል ቅዠት የለብኝም። እኔ ሰውየው አሸንፏል። መሸነፌን ደግሞ በጠጋ ነው የተቀበልኩ። ፕሮፌሰር መሐመድ ጣሂሮ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ቪኦኤ ታንኪዩ።